ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላቸው ጉዳዮች መካከል ልቅ መነሳሳትን ፈጥሮብኛል፣ እዚህ በመምጣቴ ማለት ነው። በሳይንስ ዙሪያ ላይ መስራት የሚፈልጉ ወጣቶች እንዲነቃቁና ተመሳሳይ ኢንተረስት ያላቸውን ግለሰቦች የምንገናኝበት ነው። ኢትዮጵያ ከሰሞኑ በከፈተችው አዲስ የሳይንስና ቴክኖሎጂ ሙዚየም ታሪካዊና ቴክኖሎጂ ነክ አውደ ርዕይ ተደርጓል። ከአዘጋጅና ተሳታፊዎች ጋር ያደረግነው ቆይታ በምሽቱ ይቀርባል። በሌላ ጉዳይ ደግሞ በአቅምም በሁሉም ነገር ሰው በሚሰጥ አስተያየት እናም ያ ያ ደግሞ እንዳይበግረን በቃ ቀጥ ብለን በቃ አላማችንን ግብ ማድረግ ህይወት ዓለማየሁ ነው ያዳመጥናት የተመለከትናት ነዋሪነቷን በአሜሪካ ምድር ያደረገች ትውልደ ኢትዮጵያዊት ናት። መልካም ምላሽ እያገኘ ስለሚገኘው የተፈጥሮ ውበት መጠበቂያ መርቷ ቆየት ብላ ታጫውተናለች። እኚና ሌሎች መሰናዳዎች የተካተቱበትን የምሽትን ስርጭት ሀብታሙዚ ይመራለው። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ በድጋሚ ጋብዛለሁ። ወደ ቀዳሚው ዝግጅት እንሻገር። በመሀል አዲስ አበባ የተገነባው የሳይንስ ሙዚየም በርካታ ጎብኚዎችን ማስተናገዱን ቀጥሏል። በሙዚየሙ ኢትዮ ቴሌኮም፣ ኢንሳ እና የአርቲፊሻል ኢንቴሊጀንስ ኤጀንሲ የተለያዩ የሳይንስና ቴክኖሎጂ ውጤቶችን ለእይታ አቅርበዋል። ከእነዚህ መካከል በኢትዮጵያን ባለሙያዎች በሀገር ውስጥ የተመረቱ የፈጠራ ስራዎች የሚገኙበታል። የተለያዩ ወጣቶችም የፈጠራ ባለሙያዎች ችግር ፈቺ ናቸው ያሏቸውን የተለያዩ የፈጠራ ውጤቶቻቸውን ለጎብኚዎች እያስተዋወቁ ይገኛሉ። ለጎብኚዎች በነጻ ክፍት የሚሆንበት ጊዜ ለተጨማሪ አንድ ወር ጊዜም እንደተራዘመ ተሰምተዋል። ኬኔዲ አባተ ስለ አውደ ርዕዩ የተወሰነ ይነግረናል። አራት ኪሎ አካባቢ ከጠቅላይ ሚኒስትር ጽህፈት ቤት ዝቅ ብሎ ከአዲስ አበባ ከተማ የመዝናኛና መናፈሻ ስፍራዎች አንዱ ከሆነው የወዳጅነት ፓርክ ጋር ተጎራብቶ በከተማዋ እምብርት ላይ የተገነባው የኢትዮጵያ የመጀመሪያው የሳይንስ ሙዚየም የተለያዩ የሳይንስ ውጤቶችን ለማሳየትና የዘርፉን ምርምር ለመደገፍ ታቅዶ የተሰራ ነው። ሰባት ሄክታር በሚሆነው በሙዚየሙ ቅጥር ግቢ ሁለት ግዙፍ ህንፃዎች ያሉ ሲሆን በአስደናቂ የኪነ ህንፃ ጥበብ የተሰራውና ግዙፉ ህንፃ የጎን ስፋቱ 132 ሜትር መሆኑ የተነገረለት ክብ ቅርጽ ያለው ህንፃ ነው። የኃይል አቅርቦቱን አናቱ ላይ ከተገጠሙለት የፀሐይ ኃይል ማመንጫዎች የሚያገኘው ይህ ህንፃ በውስጡ የተለያዩ ቋሚና ጊዜያዊ የኤግዚቢሽን ቦታዎችን ይዟል። ሁለተኛው ህንፃ ደግሞ ትምህርታዊና አዝናኝ የስነፈለክ ትዕይንቶች እንዲቀርቡበት ታቅዶ የታነጸ እንደሆነ የተነገረለት የጉልላት ቅርጽ ያለው ህንፃ ነው። ምን ያክል ወጪ እንደወጣበት ያልተገለጸው ይህ የሳይንስ ሙዚየም ከሶስት ሳምንታት በፊት መስከረም 24 2015 ዓ.ም በጠቅላይ ሚኒስትር አብይ አህመድ ተመርቆ ከተከፈተ ጊዜ አንስቶ ሶስት ተቋማት የተለያዩ የሳይንስና ቴክኖሎጂ ፈጠራ ውጤቶችን ለእይታ ያቀረቡ ሲሆን በርካታ ጎብኚዎችም በስፍራው ተገኝተው ጉብኝት በማድረግ ላይ ይገኛሉ። የሳይንስና ቴክኖሎጂ ፈጠራ ውጤቶችን በማስጎብኘት ላይ ከሚገኙ ተቋማት መካከል የኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ አንዱ ነው። ኢንሳ በሙዚየሙ ለእይታ ካቀረባቸው የፈጠራ ውጤቶች ደግሞ በሀገሪቱ የመረጃ ቋት ላይ የሚደርሰውን የሳይበር ደህንነት ስጋት ለመከላከል በሚል ከውጭ የሚገባውን ለመተካት ኢትዮጵያውያን በሆኑ በራሱ ባለሙያዎች የሰራው ሰርቨር ይገኝበታል። ወጣት ኪሩቤል በኃይሉ በኢንሳ ውስጥ የሲስተም ኢንጂነር ነው። ኢንሳ የራሱን ዳታ ሴንተር እና የተለያዩ የመንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶችን ዳታ ሴንተሮችን ቢልድ እናረጋል እና አቋቋማለን። ስለዚህ ኢንሳ እንደ ሴኩሪቲ ተቋምነቱ አንዳንድ የሚያሰጉት ስጋቶች ነበሩ። ሄዴኮች ፔኖች ነበሩ። ከነዛ ፔኖች አንዱ የሳይበር ሴኩሪቲ የሳይበር ጥቃት ነው፣ በዋናነት የሚያሰጋ ሶ እዚህ ውስጥ አሁን ያቀረብነው የመጀመሪያው ሰርቨር ነው። እንደሚታወቀው ትልቁን የዳታ ፕሮሰስ የሚሆንበት ዳታ ምስቶርድ የሚሆንበት ዲቫይስ ሰርቨር ነው እና ያንን ሰርቨር በጣም በውድ ዋጋ እንገዛ ነበረ። እነዚህ ነገሮች የኮስቱንም ሆነ የሳይበር ጥቃቱን በአንድ ጊዜ በአንድ ዲዛይን ሶልቭ ያደረግንበት ነው። ስለዚህ በራሳችን ኢንጂነሮች ዲዛይን ተደርጎ ያመረትናቸው እና በራሳችን ፈርምዌሩን ደግሞ ከስተማይዝ አድርገን እነዚህን ቅድም ያልኳቸውን የሴኪሪቲ ስጋት የሚፈጥሩ ባክ ዶሮችን ዘግተን በራሳችን ኢንሳ በሚለው ሎጎ ለመጀመሪያ ጊዜ በሀገራችን ያስመረትነው ወይም ኦን ያደረግነው የስዊች ዲቫይስ ነው ማለት ነው። ይህን ሰርቨር በሀገር ውስጥ ማምረት መቻሉ ከደህንነትና ከወጪ ባለፈ ያለውን ጠቀሜታም ወጣት ኪሩቤል ያስረዳል። በተመሳሳይ መንገድ የቦታ አጠቃቀሙንም ራሱ ከስተማይዝ ለማድረግ ሞክረናል። አንዱ ሰርቨር የነሱ የሚይዘውን ቦታ የኛ ሶስት ሰርቨር እንዲይዝ አድርገን የነሱ 18-19 ቢዝ የኛ እስከ 54 ሰርቨር ድረስ መያዝ የሚችል የ42ዩ ራክ ዲዛይን አድርገናል። በዛውም ማለት ነው። እሱም ብቻም አይደለም፣ ሃርድዌሩ እንግዲህ ሴኪር አድርገን ሶፍትዌሩን ብንተወው ምንም ጥቅም ስለሌለው ከውጭ ቅድም ካልኳቸው ድርጅቶች የምንገዛቸው የክላውድ ፕላትፎርም አሉ፣ የክላውድ ሶሉሽኖች አሉ። እነሱን ከውጭ ከምንገዛ ከውጭ ስንገዛ ባይዘ። የዲፕሎይመንት የራሱ የሶሉሽኑ እንደገና የሜንቴናንስ እንደገና በየአመቱ ደግሞ የላይሰንሲንግ ኢሹዎች አሉበት። ሶ እነሱም በአንድ ጊዜ የቅድሙ እንኳን አትሊስት 50 ነው የዲቫይሱን ከግዢው 50 ነው የኦነርሽፑን በራሳችን ስለሆነ የቀነስ ነው። በእነዚህ ኬዝ ግን ኦልሞስት ከዜሮ ስለዴቨሎፕ አድርገን ስለሰራ ናቸው። ኦልሞስት 100 ፐርሰንት በሚያስች ደረጃ በራሳችን ቴክኖሎጂውን ኦን አድርገን አሁን እንደምታየው ዛጋ የኢንሳ ክላውድ ተብሎ የኢንሳ ክላውድ ፕላትፎርም እነዚህ ሰርቨሮች ላይ ዲፕሎይ አድርገን መስራት ጀምረናል ማለት ነው። ከሰርቨር ባለፈ ለተለያዩ አገልግሎቶች የሚውሉ ሰው አልባ አውሮፕላኖችን ወይንም ድሮኖችንም በመፍጠር ሂደት ላይ የሚገኘው ኢንሳ ሌሎችንም እንደ ኢሜይል፣ ቴሌግራም እና የመሳሰሉ የማህበራዊ ሚዲያ መገናኛ ዘዴዎችን እና አፕሊኬሽኖችን ወይም መተግብሪያዎችን የሚተኩ መገናኛዎችን ፈጥሮ ስራ ላይ እያዋላቸው መሆኑንና እነዚህ የመገናኛ ዘዴዎች በተለይ በመንግስት ተቋማት ደረጃ አገልግሎት እየሰጡ እንደሚገኙም ወጣት ኪሩቤል ተናግሯል። በሳይንስ ሙዚየም እየተ እየተካሄደ ባለው አውደ ርዕይ ላይ የተለያዩ የፈጠራ ባለሙያዎችም ስራዎቻቸውን እያቀረቡ ነው። የሃይ ስኩል ተማሪ የሆነው አቤኔዘር ቃላብ ከነዚህ የፈጠራ ባለሙያዎች አንዱ ነው። እኛ የመጣነው ከኢትዮ ሳይበር ታለንት ማዕከል ነው ዛሬ አምስት ፕሮጀክቶችን ለማህበረሰቡ ተደራሽነት እንዲሁም በሳይንስ ሙዚየም እያቀረብን እንገኛለን ማለት ነው። ከዛ ውስጥ መሀል የኛ ስኩል ማኔጅመንት ሲስተም ነው። ስኩል ማኔጅመንት ሲስተም በጋራ የተሰራ ስራ ነው። የቡድን ስራ ሆኖ የስኩል ማኔጅመንት ሲስተም ለየት የሚያደርገው ዲጂታል አይዲ ይጠቀማሉ ልጆች። በዚህ ዲጂታል አይዲ መሰረት የማንኛውም ነገር አክሰስ ማድረግ ይችላሉ። ለምሳሌ እስካን በሚያደርጉበት ሰዓት አቴንዳንስ ሲስተም ይሞላል። የአቴንዳንስ ሲስተም ከሞላ በኋላ ወደ ወላጅ ኖቲፊኬሽን ደርሷል። ለምሳሌ ልጅ በዚህ ሰዓት ገብቷል፣ በዚህ ሰዓት ወጥቷል የሚለውን ዳታ ይልክለታል። ማንም ትምህርት ቤት ካልገባም ደግሞ አልገባም ብሎ እንትን ይላል ማለት ነው ካፍሴሪ ምናምን ሲጠቀሙ ልጁ ይህን ያህል ብር አውጥቷል፣ ይህን ብር ምግብ ተጠቅሟል ብሎ ዳታውን ይልክላቸዋል ማለት ነው። በስማርትፎን ተጠቃሚ ላልሆኑ በኤስኤምኤስ ይልክላቸዋል። ስማርትፎን ተጠቃሚ ደግሞ ኢንተርኔት ላይም ገብተው የልጃቸውን ያለበትን ሁኔታዎች ቼክ ያደርጋሉ ማለት ነው። ሙዚየሙ ለህጻናትም የተለየ ስፍራ አለው። ህጻናት ለሳይንስና ቴክኖሎጂ ያላቸውን ዝንባሌና ተሰጥኦ የሚያዳብሩበት እድልም በዚሁ ስፍራ ተመቻችቶላቸዋል። የአራተኛ ክፍል ተማሪ የሆነው ህጻን ሚኪ ሮቤል ከጎብኚዎች መካከል ነው። ልክ እንደ መጀመሪያ በአባቴ ስልክ እንደተከፈታ አየው። ከዛ ደግሞ ውስጡ ሳይ ገረመኝ። ከዛ ደግሞ ልክ እንደ ምን ምን እንዳለ ውስጡ በደንብ ማየት ስለፈለግኩ ራሴ ዚህ መጣውና በጣም ጥሩ በጣም ብዙ ነገሮች አሉ። ስለዚህ እዛ ጋር የሆነ ሮቦት ካፌ አለ። እዚህ ጋ ደግሞ ሮቦቲክ ሰርች አለው። የራሴን ሮቦት ሰርቼ እየነዳው ነበር። ከዛ ደግሞ እዛ ጋም ደግሞ ስፔስ ዲስከቨሪ አለ። ስለዚህ ለወደፊቴ ለምሳሌ አርክቴክት መሆን ከፈለግኩ ዜጄ አሁን ከአሁኑ ተነስቼ ስኩል ምናምን ገብቼ መማር እችላለሁ። ጠቅላይ ሚኒስትር አብይ አህመድ ሙዚየሙን መርቀው በከፈቱበት ወቅት ባስተላለፉት መልእክት ይህም ብለው ነበር። ይህ ስፍራ የልጆቻችን ስፍራ ነው። ልጆቻችን በቪዲዮ በፊልም ቨርቹዋል የሚያዩአቸውን ነገሮች በአካል ለማየት ለመንካት የሚያስችል አውድ ተፈጥሯል። ሁሉም የሚችል ቤተሰብ ልጆቹን እያመጣ ራሱም እንዲያይ፣ ልጆቹንም እንዲያሳይ አደራ ማለት እፈልጋለሁ። ልጆቻችን እንደዚህ አይነት ድንቅ ነገር እያዩ ካደጉ ለመፍጠር የተሻለች ኢትዮጵያን ለመስራት በእጅጉ የሚያነሳሳ ነው። እዚህ ቦታ የሚታየው ኤግዚቢሽን ስለ ግብርናም፣ ስለ ኢንዱስትሪም፣ ስለ ማይኒንግም ስለ ቱሪዝም የማይነካው ሴክተር የለም። ብዙዎቻችንን የምንማርበት የምንደመምበት፣ ምናልባትም ሀሳቦች ካሉን የምናጋራበት፣ ቢዝነስ ሀሳብ ያላቸው ሰዎችም በመተባበር የጋራ ኩባንያ የጋራ ቢዝነስ የሚፈጥሩበት አውድ ስለሆነ ኢትዮጵያውያን ይህን እድል በስፋት እንዲጠቀሙበት ማሳሰብ እፈልጋለሁ። በሙዚየሙ ጉብኝት ሲያደርጉ አግኝቼ ያናገርኳቸው ግለሰቦች በስፍራው ስለተመለከቱት የተለያዩ አስተያየቶችን ሰጥተውኛል። ትንሣኤ በፈቃዱ ይባላለሁ። ትልቅ መነሳሳትን ፈጥሮብኛል እዚህ በመምጣቴ ማለት ነው። በሳይንስ ዙሪያ ላይ መስራት የሚፈልጉ ወጣቶች እንዲነቃቁና ና ተመሳሳይ ኢንተረስት ያላቸውን ግለሰቦች የምንገናኝበት ነው። ክፍሌ ዮሐንስ እባላለሁ። የተዛዛርክ እንዳየሁት ከሆነ በጣም ጥሩ ነው። በተለይ ለመጪው ትውልድ ብዙ ነገሮችን በትዌሪ ብቻ ከማወቅ በተግባር ለማየት የሚያስችል መሆኑን አይቻለሁና ጥሩ ነገር ነው ያየሁት። ሰሜ ሰላም ይባላል እንደዚህ ብዙ ነው ብዬ አልገመትኩም ነበር፣ ግን በጣም ኢንተረስቲንግ ነው። የተለያዩ አዳዲስ ነገሮች አሉ፣ ቴክኖሎጂ አለ እስፔሻሊ በሳይበሩ በኩል ያለው ዲቨሎፕመንት በጣም ቪዚብል የሆነ ዲቨሎፕመንት አለ እና ጥሩ ኢትጎስፋር በጣም ብዙ የሚሄድ የሚችል ነገር እንዳለና ብዙም ከነበረንበት የነበረ አሁን የሄደ ያለ በጣም ብዙ ለውጦች አሉ እና ያለበት ስታተስ በጣም እኔን አስደንቆኛል። አመለካከቴንም ቀዩ ተላሀ ለካ የተወሰነ ተራምደናል የሚለውን ነገር አስተውይበታል። ሳሙኤል ሀብቴ እባላለሁ። ምንድን ነው ምን ሊኖር ይችላል በዚህ በሳይንስ ቴክኖሎጂ ሙዚየም ውስጥ ብዬ አስቤ ነው የመጣሁት። ብዙ ነገር ተመልክቼበታለሁ። ሞር ላይክ ሳይንስ መስሎ የነበረ ግን አይቲ እና ከአለም ጋር መወዳደር የምንችልባቸው የሳይበር ቴክኖሎጂ እንዲሁም የቴክኖሎጂ የባንክ ሲስተም፣ የትራንስፖርት ግብአቶች ብዙ የሚያስተምር እንደ አገር ብዙ ነገር ኢምፕሊመንት ለማድረግ የሚረዱ ግብአቶች ናቸው። እነዚህ ለገበያ ቀረብ ያሉ መስሪያ ቤቶች ሊጠቅሙባቸው የሚችሉ ነገሮችን አይቻለው። በዚህ በሳይንስ ሙዚየም በርካታ የሳይንስ የኢንፎርሜሽን እና ቴክኖሎጂ ውጤቶች በመጎብኘት ላይ ይገኛሉ። ኢትዮ ቴሌኮም አርትፊሻል ኢንቴሊጀንስ እና ኢንሳ ደግሞ የተለያዩ የፈጠራ ውጤቶቻቸውን በማሳየት ላይ የሚገኙ ተቋማት ናቸው። በዚህ በመታየት ላይ ከሚገኙ የተለያዩ የሳይንስ እና ቴክኖሎጂ የፈጠራ ውጤቶች መካከል አብዛኛው በኢትዮጵያውያን በዚሁ በኢትዮጵያ ውስጥ የተፈጠሩ ናቸው። ይህም ኢትዮጵያ ለተለያዩ የሳይንስ ኢንፎርሜሽንና ቴክኖሎጂ ዘርፎች የምታወጣውን ወጪ ከመቀነስ አንጻር አስተዋጽኦ በማበርከት ላይ እንደሚገኝ እነዚሁ የፈጠራ ባለሙያዎች ገልጸዋል። ከዚህም ባለፈ በዚህ ሙዚየም የ ሚስቷሉ የተለያዩ የሳይንስ የኢንፎርሜሽን እና ቴክኖሎጂ ውጤቶች ለኢንቨስተሮች አዳዲስ የኢንቨስትመንት ዘርፎችን የሚከፍቱ በሳይንስ እና ቴክኖሎጂ ዘርፍ ዝንባሌ ላላቸው ደግሞ መነሳሳትን የሚፈጥሩ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ሰሜን አባትን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ የሚያነጣጥር ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉና አመሰግናለሁ። ወደ ቀጣዩ መሰናዶ ስንሻገር ሕይወት አለማየው ነዋሪነቷን በአሜሪካ ያደረገች ትውልደ ኢትዮጵያዊት ናት። አኪ ፋይቭ የተሰኘ ድርጅት አቋቁማ ከተፈጥሮ ግብአቶች የተቀመመ የውበት መጠበቂያ ምርት ለተጠቃሚዎች እያቀረበች ትገኛለች። ከሰሞኑ በተደረገው ሜድ ኢን ኢትዮጵያ የንግድ አውደ ርዕይ ላይ አግኝተን ከስራዋ ጋር የተገናኙ የተወሰኑ ጥያቄዎችን አንስተንላታል። በታለማየሁ እባላለሁ። የማስተዋውቀው ምርቴ አኪስ ፋይቭ ሄር ኦይል ይባላል። ናቹራል ሄር ኦይሎች ናቸው። በሄርባል ሚክስ አንድ ላይ የሚዘጋጁ ኦይሎች ናቸው። ለሴቶች፣ ለወንዶች እንዲሁም ለልጆች የሚሆን የጸጉር ቅባት ነው። በጣም የተወደደ ቅባት ነው። ራሴን የማዘጋጃቸው በናቹራል ነገር፣ በኤፍዴ ረጂስተር ተደርገው በህጋዊ መልክ የምንሰራቸው ናቸው። ከመቼ ጀምሮ ነው ይህንን ምርት ማምረት የጀመርሽው? ምርቱ ለመጀመርስ ምክንያት የሆነች ጉዳይ ያነሳሳሽ ምን ነበረ? የጀመርኩትኝ አሁን ሁለት ዓመት ይሆነኛል። መጀመሪያ የምሰራባቸው ኢንዲያናን የምኖረው የምሰራበት የውበት ሳሎን ውስጥ እንዲህ የሚመጡ ከስተመሮች እንዴት ጥሩ ፕሮዳክት ማምረት እንደሚቻል ብዙ ጊዜ ነግሮኝ ነበርና ያንን ደግሞ በቃ የአቅም እስከማሟላ ድረስ አልጀመርኩትም ነበር እና ከዛ ክላስ ወሰድኩኝ፣ እና እነሱ ሰጡኝ ክላሱ። ከዛ ደግሞ በኮሮና ሰዓት ያው ስቴምለስ ቼክን መጥቶ ልናል ነበረ። በእሱም መነሻዬን አረኩ ና አሁን ጥሩ ነው ያለ። ከተጠቃሚዎች ያገኘሽው ምላሽስ ምን ይመስላል? በጣም ጥሩ ፊድባክ አግኝቻለሁ። እሱ ነው ለእኛ አሁን ጉልበት እናንትን ይሆነኝ ለሁላችንም የሚሆን በቃ ለትልቅም ሰው ይሁን ሞር ለሳሳ ጸጉር ለሳሳ ጸጉር ዳሜጅ ለሆነ ጸጉር በደንብ ይረዳል፣ እንዲያፋፋ፣ እንዲያሳድግ ሻይኒ የሆነ ጸጉር እንዲኖረን በቃ እና ጤናማ ጸጉር የምንለው እንዲኖረን የሚያደርግልን የጸጉር ቅባት ነው። ብዙ ሰው ወዶታል። ብዙ ጥሩ ጥሩ ፊድባኮች አሉ። እንግዲህ እንደምታወቂው የውበት መጠበቂያ ምርቶች ውድድር ከፍ ያለ ነው። እዚህ ሀገር የተለያየ ስም ያላቸው ትልልቅ ብራንዶች ጋር ነው ፉክክሩ። በዛ ፉክክር ውስጥ አልፎ ደንበኛ ለማግኘት ያለው ፈተና ምን ይመስላል? እንዴት አድርገሽ ለመወጣት እየሞከርሽ ነው? በጣም ፉክክር አለ። በተለይ ደግሞ አሜሪካን ሀገር ሆነክ ሁሉም ነገር በጣም ጥሩ ጥሩ በቃ አቅም ካለክ በአቅም ልክ የማግኘት ትችላለህ። ጥሩ ፕሮዳክት እና እሱን ገበያ ሰብሮ መግባት በጣም ይከብዳል። ግን እግዚአብሔር ይመስገን በጣም ጥሩ ደረጃ ላይ ነው ያለ ነው። በራሴ የምሰራው የራሴን ፎርሙላ ተጠቅሜ በራሴ መንገድ ነው የመጣውትኝ። ሰውም በጣም ቶሎ ነው የተቀበለኝ። ሰው ጥሩ ነው አሁን ያለው በቃ ለእኔ ትልቅ ሰክሰስ ነው። ይህንም ፕሮግራም የሚያዳምጡ የሚመለከቱ በርካታ ወጣቶች አሉ እንደዚህ ባለው የውበት መጠበቂያ ምርት ሂደት ውስጥ ገብተው ውጤታማ ለመሆን ማድረግ ያለባቸው ነገር ምንድን ነው? አንደኛ እኔ ትልቁ ነገር የምለው ራስን ማዳመጥ በቃ በራስ መመራት። ሰው ስላደረገው ሳይሆን የምታደርገው በቃ ይሄ ነገር እሰራዋለሁ፣ እገፋበታለሁ ኢንተረስትድ መሆን አለብ ለዛ ነገር። ከዛ በኋላ በቃ ግብ ማድረስ ምንም ነገር ብዙ ቻሌንጆች ይገጥሙናል፣ በአቅምም፣ በሁሉም ነገር ሰው በሚሰጥ አስተያየት ምናምን ያ ያ ደግሞ እንዳይበግረን በቃ ቀጥ ብለን በቃ አላማችንን ግብ ማድረግ ነገ ማሻሻል አለብህ። አሁን እኔ ከራሴ እንኳን እንትን ስል ፓኬጂንግ ላይ ብዙ ችግሮች ነው አሚን የማላቃቸው የለም። ቀስ በቀስ እየተማርካቸው የምትመጻቸው ቀስ በቀስ ይሻሻላሉ። እና እነሱ እንደዚህ እንደዚህ አይነት ትናንሽ ነገሮች ትልልቅም ደግሞ እኔ አሁን ኦይሌ ጥሩ ሆኖ ግን ፓኬጁ ላይ በቃ የማላቃቸው ነገር ነበሩ። እና እነሱ እነሱ ቀስ እያልኩኝ አስተካከልኩኝ። እና ምንም ነገር በቃ ጊቫፕ ሳናደርግ መስራት እንችላለን፣ ውጤታችን ላይ እንደርሳለን። ራሳችንን ሆነ ራሳችንን አዳምጠን ውስጣችንን የሚለንን ነገር በጣም አመሰግናለሁ። ሀሳብሽን ስላጋራሽን፣ ይህን መረጃ ስለሰጠሽን በአድማጮች በተመልካቾች ስም አመሰግናለሁ። መልካም እድል እንዲገጥምሽ ይመኝልሻል። አሜን ጊዜ ጋቢና ቪኦኤ ይቀጥላል። ማናቸውም አስተያየቶች እንዲሁም ጥቆማዎች ቢኖሯችሁ እኛን የምታገኝባቸውን አድራሻዎች የሚያስተዋውቃችሁን ተከታዩን መልእክት ሰምተን እንመለስ። ጋቢና ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ 2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ቀጣዩ ዘገባ ከትናንት የቀጠለ ነው። በትናንትናው ዕለት አክሊለ በቀለን አስታውቃ ናችኋል። አክሊለ በቀለ የልብ ችግር እንዳለባት የታወቀው ገና የስድስት ወር ጨቅላ እያለች ነበረ። ዕድሜዋ ሁለት ዓመት ከስምንት ወር ሲደርስ የልብ ችግሯ እየከፋ በመሄዱ የዛሬ 19 ዓመት ገደማ በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል እገዛ በውጭ ሀገር የቀዶ ሕክምና ተደርጎላታል። አክልለ በአሁኑ ጊዜ የጤና ባለሙያ ሆና እንደሷ ችግር ያለባቸውን ሌሎችን እየረዳችና እያገዘች ትገኛለች። ከዘጋቢያችን ግብረ ሚካኤል ግብረ መድን ጋር ያደረገችው ቆይታ የመጨረሻ ክፍል በመቀጠል ይቀርባል። በዚህ ማዕከል እርዳታ ተደርጎልሽ ድነሽ እንደገና ባለሙያ ሆነሽ ሌሎችን ስትረጂ ምን አይነት ስሜት ነው የሚሰጥሽ? ምንም ቃላት የሚገልጸው እንትን አይደለም። ለምን መሰለህ? ስሜቱን አውቀዋለሁ። እነዚህ ነገሮች አይከሰቱ እንጂ አሁን ስትሬስ፣ ይሄ ኤክስትራ በጣም ስትሬስ የሚያደርጉ ጭንቀት የሚጨምሩ ነገሮች፣ ቦታዎች ላይ ሲሆን ትንሽ ያው ሰውነት የሚነግርህ ነገር አለ አይደለ? የሚያስጨንቀው ትንሿን ጭንቀት አውቃታለሁ እና ለየት የሚያደርጋቸው ደግሞ የካርዲያክ ፔሸንቶች የልብ ህመምተኞች እንደሌለው የሰውነት አካል ክፍል ህመም አይነት አይደለም። ሲደክሙ ይታወቃቸዋል። ፊልት አድርጓለህ እና የደከም ስትመጣ እያንዳንዱ ምልክት የሰውነት ማበጥ ሊሆን ይችላል። የልብ ምት መጨመር፣ መቀነስ፣ በጣም መፍጠን ሊሆን ይችላል። ህመሙን ስለማቀው ስለምረዳው፣ ያው በስራ ጫና ብዛትም አንዳንድ ጊዜ መነጫነጭ ሳትፈልግ የሚያነጫነጭ ቦታ ሊኖር ይችላል። እኔ ግን እንደዛ ያረገኝ ማፌክታ ያረገኝ ህጻናት ናቸውም ደግሞ በጣም እያዘንክም ግን ደግሞ ደስ እያለ እንደሚድኑ ያው በተቻለ አቅም የረዳቸው እንደሆነ ታውቃለ። ከዛ እግዚአብሔር ይጨመርበት አይደለ? እንደዛ በሚለው እሳቤ እጅግ በጣም ደስተኛ ሆኜ ነው የምሰራው። እንደው ከሌሎቹ ነርሶች በተለየ አረዳድሽ እና እገዛሽ ምን ይመስላል? ማንኛውም ነርስ ማገልገል ያለበት የሙያ ስነ ምግባር አለ። ከዛም ውጭ ደግሞ ነርስ በፕሮፌሽኑ ኬሪንግ ነው አይደለ? ስለዚህ ማሰብ በደንብ ይፈልጋል ማለት ኬሪንግ ይሄ እንክብካቤ ነው አይደል? ለምናረገው። ስለዚህ ይሄንን እንክብካቤ ደግሞ ከልብ የመነጨ የራስም ደግሞ እንትን ይፈልጋል። ጄኑን የሆነ ደግነትም ይፈልጋል በተፈጥሮ በኔቸው ህመሙን ስለማቅ ይበልጥ እንትን ላለሁ ለመረዳት ሞክራለሁ። ፈርዘር የሆን አለፍ ብዬም ለማገዝ ሞክራለሁ። እኔም እኔን ተጎድቼ ቢሆን ማለት ነው እንደዛ የማደርግባቸው አጋጣሚዎች አሉ ግን ሁሉም ሰው የሚያደርገው ነው በእርግጥ ስለዚህ ያው ከሌላው የተለየ ነው የምልህ ይሄ ፕሮፌሽናሊ ከሚደረገው የተለየ ነገር የለውም ግን ኢሞሽናሊ ሰፖርት ማድረግ በምችለው ነገር ፕላስ ደግሞ እኔን እያዩ እንዲጽናኑ ቤተሰብም ብዙ ጊዜ መክራለሁ በጣም ኢሞሽናል ይሆናሉ ለምሳሌ የመጀመሪያ ልጅ ሲሆን በጣም ከባድ ነው የመጀመሪያ ልጅ እንደዚህ አይነት ነገር ሰምተው አያውቅም አያውቁም እነዚህ አይነት ሰዎች ማለት ብዙ የሚነገርለት አይነት ነገር አይደለም የተለመደ ነገር አይደለም እና ያው ሲያጋጥማቸው በጣም ዲቫስትድ ይሆናሉ በጣም እንትን ይላሉ ይደነግጣሉ እነሱን በማረጋጋት በደንብ ነው የሚረጋጉት ሲያዩኝ እና ፖስብል አይመስላቸው መጀመሪያ ስነግራቸው እንደሚሰራ ፍጹም ጤናማ ሊሆን እንደሚችል ልጃቸው ክትትል እንደሚያስፈልገው መድኃኒቶቹን ቢወስድ የተወሰነ እንደሚያግዘው እስከሚሰራለት ድረስ እሱም እሱም በማሳመን ደረጃ አግዛቸዋል ኢሞሽናል የልብ ህሙማን ህጻናት እንዲሰራላቸው ወይ ቀዶ ጥገና ሊሆን ይችላል ወረፋ ይይዛሉ ብለሽኛል። ምን ያህል ህፃናት አሉ ወረፋ የያዙ? በአማካይ አንድ ህፃን ለምን ያህል አመት ወይ ጊዜ፣ ወራት ወረፋ ሊይዝ ይችላል? በአማካይ ለሚለው ስፔሲፊክ የሆነ ከተደረገ ታይም እሰጥህ አልችልም። ያለው ነገር አሁን እንዴት ነው መሰለ፣ በእርዳታ ነው እንትን የሚባለው የሚገኙት እነዚህ እቃዎች እቃዎች ሊሆኑ ይችላሉ። እቃዎች ይመጣሉ ወይም ደግሞ ሚሽን የምንላቸው አሉ። የውጭ ሀገር የህክምና ባለሙያዎች የተወሰነ የህክምና እቃ ለቀዶ ህክምና የሚያገለግል ሊሆን ይችላል፣ ለካቴተራይዜሽን ሊሆን ይችላል። የሚያገለግሉ ለፕሮሲጀሩ የሚጠቅሙ እቃዎችን ይዘው የተማሪ ሰው ኃይልም ይዘው እዚህ ያሉትንም ለማገዝ ማለት ነው ይዘው የሚመጡበት ጊዜ አለ። መቼ ይመጣሉ አናውቀውም። ዛሬ ሊሆን ይችላል ነገ፣ የዛሬ ሁለት ዓመት ሶስት ዓመት በኮቪድ ምክንያት ቆሙ ነበር። አሁን እስካሁን አልነበረንም። እና ስፔሲፊክ ታይም መናገር አይቻልም። ዛሬ ከመጣ ዛሬ የሚሰራሉ። እዚህ ያው ሁለት ዓመትም ሶስት አመትም በመሀልም ከተገኘ እንደዛ። እዚህ ጥቁር አንበሳ የሚከታተሉ አሉ። ሁለት ሶስት ቦታ ፎሎ አፕ ያደርጓሉ። አንዱ ጋር ቢቀና ተብሎ ማለት ነው። ጊዜም የማይሰጡ አይነት ችግሮች ሲሆኑ፣ ስለዚህ ወደ በሺዎች የሚቆጠሩ ናቸው። ወደ ሰባት ሺ ይብን ከዛም በላይ ሊበልጡ ይችላሉ። አሁን እንደዛ የሚቆጠሩ ህፃናት አሉ። የልብ ህመም ባህሪው በትክክል ምንድን ነው እና በጣም አስከፊ ገጽታው ምትውስ ምንድን ነው? ያው አስከፊ ገጽታው መጨረሻ ላይ ነው። ንን ምንለ አንዴ ፋይናንሻል በጣም ያዳክመሃል። እንደነገርኩ ነገርኩ መድኃኒቶቹ ኤክስፔንሲቭ ናቸው ውድ ናቸው። መቼ እንደሚሰራለ አታውቅም። ስለዚህ መድኃኒቶቹ ግድ ያስፈልጓል፣ ይበልጥ መሰራት መችልበት ደረጃ ላይ እንዳትደርስ ያግዟል። ስለዚህ እነዚ መድኃኒቶች እየሰርክ ትቆያለህ። ከዛ በኋላም ደግሞ የሚያስፈልጉ መድኃኒቶች ሊኖሩ ይችላሉ ሊኖሩ ይችላሉ። እነዚህ ነዚህም ማኔጅ ማድረግ የምንችላቸውን ነገሮች ማኔጅ ካደረግም በኋላ ያለውን ነገር እንኳን ለማስቀጠል መድኃኒት፣ የመሳሰሉትን እነዚህ ነገሮች ለማስቀጠል የምንቸገርባቸው አይነት እንትኖች አሉ። የልብ ሕመም ባህሪያት የምንላቸው በተፈጥሮ የህፃናቱም ላይ ስለምሰራ የምደባይም ከሱ አንጻር ያለውን ነገር ለመናገር የምፈልገው ምንድነው፣ በተፈጥሮ ያልናቸው የልብ ችግሮች የምንላቸው አሉ። በተፈጥሮ የሚከሰቱ ማህፀን ጀምሮ ማለት ከእናታቸው ማህፀን ጀምሮ የሚያጋጥሙ ህመሞች አሉ። ክፍተት ሊሆን ይችላል። የልብ ክፍተት የልብ ግድግዳ ይኖራል። ወይም ደግሞ አራት ክፍል አለው ልባችን። በላይኛው ሊሆን ይችላል፣ በታችኛው ሊሆን ይችላል። ክፍተቶች ሊኖሩ ይችላሉ። ከዛ ውጭ ደግሞ ውስብስብ የምንላቸው አሉ። የልብ በሮች መጥበብ ሊሆን ይችላል። በተለያየ ኢንፌክሽን ወይም ደግሞ ከመተንፈሻ አካላት ችግር ጋር በተያያዘ ተደጋጋሚ የሆነ ኢንፌክሽን ሲያጋጥም እነሱ ላይም ችግር ያሳድራል። የልብ የልበቦች ላይ ማለት ነው። ይህን ይህን ተደምሮ ደግሞ ውስብስብ የምንላቸው አይነት የልብ ችግሮች አሉ። ተደጋጋሚ የሆነ የቶንሲል በተለምዶ የምንለው ቶንሲላይትስ ወይም ደግሞ ቶንሲላል ኢንፌክሽን ሲያጋጥም በተደጋጋሚ በሚያጋጥምበት ወቅት ለልብ ህመም የሚያጋልጡ ናቸው። እነዚህ በጣም እንደውም ግማሹ የኢትዮጵያ ማህበረሰብ አይደለም ኢቭን ገጠር እንኳን ሄደ ብጠይቅ ያውቁታል። መድኒቱን አንቲባዮቲኩን በምን ትሪት እንደሚደረግ ማለት ነው። ያመሃል ኢዝሊ ትሪት መደረግ የሚችል ነገር አሁን ኮምፕሊኬት አድርጎ ከዚያ የልብ በር እስከ ማስቀየር መካኒካል ኤክስተርናል እስከሚገባላቸው ድረስ ከዛ በኋላ ገብቶም ደግሞ እንደነገርኩ ነው የደምን መቅጠርና መወፈር ሬጉሌት የሚያደርጉ ወይም ደግሞ ዲቴክት የሚያደርጉ የሚያስተካክሉ መድኃኒቶችን መውሰድ። ቶንሲል ነው ነው የሚባለው አይደለም። ቶንሲል ነው ይተወዋል፣ ቀዝቃዛ ነገር አይጠጣ፣ ትኩስ ነገር ስጭው፣ ዝንጅብላ አፍልተህ ስጭው። እንደዛ ነው የሚባለው ብዙ ጊዜ። ይሄ ነገር ግን መታከም አለበት በተደጋጋሚ በሚመጣ ሰዓት። እንደነገርኳችሁ ፐርማኔንት ዳሜጅ ያመጣል፣ የልብ በሮች ላይ ማስተካከል የማንችላቸው አይነት ዳሜጆች፣ ዘላቂ ችግር ያመጣል። ያ ደግሞ ያው እንደሚያስፈልገው ማስፋት ሊሆን ይችላል ወይም ደግሞ መቀየር ደረጃ መካኒካል ሊያስፈልጋቸው ይችላል ልጆቹ እስከ መቀየር ደረጃ ያደርሳል። በደንብ የሚያዳምጣቸው ሰው ይፈልጋሉ። እናት በተለይ በጣም ክሎስ አታችመንት አላት ከልጇ ጋር በደንብ ቅርበት ስላላቸው ያለውን ነገር የሚያውቁት ለመጥባት መቸገር ሊሆን ይችላል በደንብ አይሰውምጡት ይሄ ሊሆን ይችላል ላብ ላብ ማለት ሊሆን ይችላል። በጣም ላብ ያለባቸዋል እነዚህ ህጻናት ዌይት ጌን ማድረግ ወይም ደግሞ ክብደት መጨመር አለመቻል እነዚህ እነዚህ የመሳሰሉ ነገሮች ይታዩባቸዋል። በተደጋጋሚ እንዳልኩት የመተንፈሻ አካላት ችግር በተደጋጋሚ ሊያጋጥማቸው ይችላል። ይህን ይህን ሲያዩ ቶሎ ቢታወቅ አውትካሙ ጥሩ ይሆናል። ከተሰራው በኋላ ያለውን አውትካም ራሱ ይወስነዋል። ሙሉ ለሙሉ የመዳን እድል ይኖራቸዋል። አንዳንዴ ደግሞ ልብ በጣም ከደከመ በኋላ የልብ የመጨመቅ አቅም ከተዳከመ በኋላ የሚመጣ ታካሚ ሲሆን ደግሞ ያ ህክምና ከተሰራለት በኋላ ተጨማሪ ቀዶ ህክምና የሚፈልጉ አይነት ደረጃ ላይ ሊደርሱ ይችላሉ ስለዚህ እርሊ ማወቁ የተሻለ ነው ለአድማጮች ለተመልካቾች በጣም ጠቃሚ የሆነ መረጃና ምክር ነው የሰጠሽው በአሜሪካ ድምፅ ስም ደግሜ አመሰግንሻለሁ እግዚአብሔር ይስጥልኝ እግዚአብሔር ያክፍልኝ አመሰግናለሁ ጣቢያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። የነገ ሰው በለን። መልካም ምሽት እንዲሆንላችሁ የምንመኘው በመስተንግዶ ሃብታሙ ስዩም በድምፅና በምስል ምህንድስና ነው ደግሞ ኤልያስ አስማረ ነው። መልካም ምሽት።